የኢትዮጵያ ብሔራዊ ምርጫ ቦርድ የኦሮሞ ነጻነት ግንባር ወይም ኦነግ ሊቀመንበር አቶ ዳውድ ኢብሳ ከእስር ከቤት ውስጥ እስር ነጻ እንዲለቀቁ ለፌዴራል ፖሊስ ኮሚሽን እና ለብሔራዊ መረጃ ደህንነት አገልግሎት ደብዳቤ መጻፉን ፓርቲው አዝንቋል። የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ምርጫ ቦርድ ለመንግስት ጸጥታ አካል ደብዳቤ መጻፉ አንድ እርምጃ ነው ብለውታል። አቶ ዳውድ ኢብሳ ለ11 ወራት የመንቀሳቀስ መብታቸው ተገድቦ በቤት ውስጥ መቆየታቸው ከህግ አግባብ ውጪ ነው ሲል የምርጫ ቦርድ ባለፈው ሳምንት ለመንግስት ጸጥታ ኃይሎች በጻፈው ደብዳቤ አስታውቋል። ፀሐይ ዳምጠው ተጨማሪ አላት። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ የመንቀሳቀስ መብታቸው ተገድቦ የመገናኛ መሳሪያዎች ተከልክለው የቤት ውስጥ እስረኛ ሆነው ለአስራ አንድ ወራት መቆየታቸውን ፓርቲው ገልጸዋል። አቶ ለሚገመቹ የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ ናቸው። አቶ ዳውድ ከቤታቸው እንዳይወጡ በመንግስት የጸጥታ ኃይሎች መከልከላቸውን ተናግረዋል። ከመጋቢት ሀያ አራት ሁለት ሺ አስራ ሶስት ጀምሮ የድርጅታችን ሊቀመንበር የሆኑት አቶ ዳውድ ብሳ ቤታቸው በቁመስር ነው የሚገኙት ለሰብአዊ መብት ተቋማት እንደዚሁም ለኢትዮጵያ ብሔራዊ ምርጫ ቦርድ በማግስቱ ስናስረዳ በደብዳቤ ባገኘ ነው፣ መድረኮች ሁሉ እየገለጽ ነው የነበረው ማለት ነው። እሳቸውም ቤት ውስጥ ከታሰሩበት ወዲህ ቤታቸው ተሰብሮ የነበረውን የእጅ ስልክ እንደዚሁም ኮምፒውተሮች፣ የተለያየ በቅጡ ሳይመዘገብ እንደ በጸጥታ አካላቱ እንደተወሰደ፣ ከዛ የወጡ የድርጅቱ አባላት ወደ ሌላ ቦታ ተወስዶ ከታሰሩ ከነሱ ሰምተን በማግስቱ በመጋቢት ሀያ አራት ማለት ነው በተለያየ ተቋማት አሁን ከላይ በጠራዋቸው ተቋማት በደብዳቤ አሳውቀነዋል ማለት ነው። የኢትዮጵያ ምርጫ ቦርድ ይካትት ሀያ አምስት ሁለት ሺህ አስራ አራት በጻፊው ደብዳቤ ለፌዴራል ፖሊስ ኮሚሽንና ለኢትዮጵያ ደህንነት መረብ አገልግሎት ኤጀንሲ እንደገለጸው የፓርቲው ሊቀመንበር ከመጋቢት ሀያ አራት ሁለት ሺህ አስራ ሶስት አመተ ምረት ጀምሮ የመንቀሳቀስ መብታቸው መገደቡ የህግ አግባብነት የለውም በማለት አስፍረዋል። እናም ሊቀመንበሩን በተመለከተ የፌዴራል መንግስት የጸጥታ ዘርፍ በዚህ ጉዳይ ዙሪያ መልስ እንዲሰጥና ገደቡ ከአቶ ዳውድ ኢብሳን እንዲነሳ ስል ማሳሰቡ ይታወሳል። አቶ ለሚገመቹ አክለውም የኢትዮጵያ ምርጫ ቦርድ ደብዳቤ መጻፉ አንድ እርምጃ ነው ሲሉም ገልጸዋል። የተወሰደው እርምጃ ምንም እንኳን ብዘገይ የተወሰደው ደብዳቤ በተጠየቁ ተቋማትም ሆነ በህዝብ ይፋ በተደረገው ደብዳቤው አንዳንድ መልካም አጋጣሚ እናየዋለን። እንደዚሁም ቦርዱ ቀጣይ የዚህ ሂደት ውጤቱ ምን ላይ እንደሆነ ለአገቱ ሕዝቦች እንደዚሁም ለዓለም አቀፍ ተቋማት እና ማህበረሰብ እንደሚያሳውቆ ተስፋ አድርገን እንጠብቀዋለን ማለት ነው። ምርጫ ቦርድ ሊቀመንበሩን በተመለከተ የጻፈው ደብዳቤ ላይ ከኢትዮጵያ ምርጫ ቦርድ፣ ከፌዴራል ፖሊስ ኮሚሽን እና ከኢትዮጵያ ሰብአዊ መብቶች ኮሚሽን መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።